በኦሮሚያ ክልል ባሌ ዞን ከአምስት ሺህ በላይ የሚሆኑ ሰዎች ተፈናቅለን የሚረዳንም አካል አጥተናል ሲሉ ለአሜሪካ ድምፅ ቅሬታቸውን አሰምተዋል። የዞኑ አደጋ ስጋት ስራ አመራር ጽሕፈት ቤት ደግሞ ሰዎቹ ተፈናቃይ አለመሆናቸውን ገልጾ፣ ነገር ግን የምግብ እርዳታ እያደረስንላቸው መሆኑን እያደረስንላቸው ነው ብሏል። የኦሮሚያ ብሔራዊ ክልላዊ መንግስት ጉዳዩን የሚያጣራ ልዑክ ወደዛ ወደ ዞኑ መላኩን የክልሉ የመንግስት ኮሚኒኬሽንስ ቢሮ ለአሜሪካ ድምፅ ገልጿል። ሙክታር ጀማል ከባሌ ሮቤ ተጨማሪ ዘገባ አለው። በኦሮሚያ ብሔራዊ ክልላዊ መንግስት ባሌ ዞን በርበሬ ወረዳ ተፈናቅለን፣ የምግብ እርዳታም አላገኘንም፣ መልሶ የሚያቋቁመንም አካል አጥተናል ሲሉ ነዋሪዎች ለአሜሪካ ድምፅ ገልጸዋል። ቅሬታ አቅራቢዎቹ በአጠቃላይ ወደ አምስት ሺ እንደሚጠጉ የተነገረ ሲሆን ከአስራ ስምንት የበርበሬ ወረዳ የተለያዩ ቀበሌዎች የተሰባሰቡ መሆኑንም ተናግረዋል። አቶ መሐመድ ሐሰን ተፈናቅለናል ብለው ስሞታ ካቀረቡት ሰዎች አንዱ ናቸው። ለአሜሪካ ድምፅም ይህን ተናግረዋል። ተፈናቅለው የተሰባሰቡ ሰዎች ከአስራ ስምንት መንደር የተፈናቀሉ ናቸው። ከተፈናቀልን አሁን ወደ ሶስት ወር ተጠግተናል። ተመልሶ እያየንም የለም። በስፋት የምግብ ችግር ነው ያለብን። መጀመሪያ ምግብ በየወሩ ይቀርብላችኋል ብለውን ነበር። አሁን ወር አልፎ እስከ ሁለት ወር ቆይቶ ነው ምግብ የሚሰጥን። ሰው አሁን ለከፍተኛ ረሃብና በሽታ እየተጋለጠ እያለቀ ይገኛል። አቶ መሐመድ ዝብሮ የሚባሉት ደግሞ እውነትም መቸገራቸውን፣ ነገር ግን ተፈናቅለናል ለማለት ይህ አይነት ይዞታ አለን ብለን መናገር አንችልም ይላሉ። እዚሁ በርበሬ ወረዳ የመሬት ችግር አለብን ብለን ከዚህ ቀደም ለመንግስት አቤት እያልን ነበር የቆየ ነው። መልስ አልመልስ ሲለን መንግስትን ለመጠየቅ ሰላማዊ ሰልፍ አድርገን ሄደን ቅሬታችንን አቀረብን። እኛ ሄደን መንግስትን መሬት መጠየቅ ስንጀምር ከዚህ ቀደም ቀን ስራ ስንሰራላቸው የነበሩ ሰዎች እኛ የምንኖርበትን ዳስ ከመሬታቸው ላይ አፈረሱ። ሸራው ግን የፈረሰው ከራሳቸው መሬት እንጂ ከእኛ ይዞታ ላይ አይደለም። እኛ ምንም መሬት የለንም። እነሱ ጋር ነው ተጠግተን ቀን ስራ እየሰራንላቸው ስንኖር የነበረው። እኛ ተፈናቅለናል የምንልበት ይዞታና ቦታ ምክንያትም የለንም ነገር ግን መሬት እንፈልጋለን። እኛ ቀን ስራ ሰርተን ነበር ስንኖር የነበረው። ድሮም በአሰሪዎቻችን ቀን ስራ ላይ ነበር የምንኖረው። ከከለ አፈናቅሎናል ብለን የምንከሰው ማንም ሰው የለንም። የባሌ ዞን አደጋ ስጋት አመራር ጽሕፈት ቤት በበኩሉ በዞኑ መደወላቡ ራይቱ ጉራጣሞሌና ታሞሌና የተለያዩ ሌሎች ወረዳዎች ተፈናቃዮች ቢኖሩም አሁን ችግር ገጥሞናል። በማለት በርበሬ ወረዳ ላይ ቅሬታ እያቀረቡ ያሉ ሰዎች በፍጹም ተፈናቃይም አይደሉም ሲሉ ነው የሚገልጸው። የጽህፈት ቤቱ ኃላፊ አቶ አብርሃም ኃይሌ ለአሜሪካ ድምፅ እንደተናገሩት ሰዎቹ ተፈናቃይ እርዳታ ያገኛል በሚል አስተሳሰብ ተሰባስበው የመጡ ናቸው በማለት ነው የሚገልጹት። በርበሬ ወረዳ ውስጥ አሁን ሰዎች ተራፉ የሚለው ከተለያዩ ሶሻል ሚዲያ ነው የምንሰማው። በበርበሬ ወረዳ ተፈናቃይ የለንም። እነዚህ አሁን ተፈናቃይ ነን የሚሉት ወደ አምስት ሺህ አንድ መቶ ሀያ አራት ከቤተሰብን ጨምሮ ማለት ነው ከስድስት ወር በፊት ከተለያዩ ክፍለ ሀገሮች ከሐረርጌ ከወሎና ከሸዋ ክፍለ ሀገርም ከተለያዩ በተለይ በቀን ስራ ተሰማርተው በጉልበታቸው ሲተደ ደሩ የነበሩ ናቸው። እነዚህ ማህበረሰቦች መንግስት በዛን ጊዜ ከፍተኛ ትኩረት አድርጎ ተፈናቃይን ሲረዳ ስለነበረ ተፈናቃይን እንበል በሚል ሽፋን ከተለያዩ የወረዳ ቀበሌው በመሰባሰብ አንድ ላይ በመምጣት ጎራይዶ የሚል ቀበሌ ላይ ተሰብስበው በዋናነት መሬት ጥያቄ ነው ያለን ግን ተፈናቃይ ነን የሚል ነበረ። ነገር ግን ተፈናቃይ እንዳልሆኑና እነዚህ ሰዎች በሱማሌም በማንኛውም አካል ያልተፈናቀሉ መሆናቸውን አረጋግጠናል። በዋናነት ጥያቄያቸው የመሬት ጥያቄ እንደሆነና መንግስት ምላሽ የመሬት መሬት እንዲሰጣቸው አርሶ መብላት እንደሚፈልጉ ጥያቄ ሲያቀርቡ ነው የቆዩት። ስሞታ አቅራቢዎቹ ተፈናቅለናል ከማለት በተጨማሪ የምግብ እርዳታ በጊዜ እንደማይደርስላቸውና በቂም አለመሆኑን መሬት ተሰጥቷቸው እራሳቸው አልምተው እራሳቸውን መቻል እንደሚፈልጉ መግለጻቸውን ተከትሎ ለአቶ አብርሃም ከአሜሪካ ድምፅ ጥያቄ ቀርቦላቸዋል። አቶ አብርሃም እንደሚናገሩት ሰዎቹ የራሳቸው ስራና ህይወት የነበራቸው ነገር ግን በተፈናቃይ ስም መረዳት ስለፈለጉ ብቻ ከተለያየ ቦታ ተሰባስበው መጥተው ይህን መሰል ጥያቄ እያቀረቡ ቢሆንም፣ ተቸግረናል እስካሉ ድረስ መንግስት የዜጋን የምግብ ዋስትና ማስጠበቅ ስለሚኖርበት የምግብ እርዳታም እያደረግንላቸው እንገኛለን። ስለ ጥያቄዎቻቸውም እየተወያየንበት ነው ይላሉ የባሌ ዞን አደጋ ስጋት አመራር ጽህፈት ቤት ኃላፊ አቶ አብርሃም ኃይሉ። እነዚህ ሰዎች ብቻ ሳይሆኑ የመሬት ጥያቄ ያላቸው ሌሎችም አሉ። የአካባቢ ማህበረሰብም፣ ወጣትም፣ ሌላ ወረዳ ውስጥ የሚኖሩም ወጣቶች የመሬት ጥያቄ እያቀረቡ ነው ያሉት። መልስ ከተሰጠ በአጠቃላይ ለሁሉም የሚሆን መልስ ነው እንጂ እነሱን ለየት የሚያደርገው በግዳጅ መንግስትን አጣብቂኝ ውስጥ በመክተት በግድ መሬት አምጡ የሚል በመሰባሰብ በአንድ ድምፅ የሚያነሱት ጥያቄ ነው የሚለያቸው እንጂ የመሬት ጥያቄ ማንኛውም ዜጋ አለው። ይህን በተመለከተ መንግስት በራሱ ፕሮግራም መልስ ሊሰጥ ይችላል። ነገር ግን ከምግብ ጋር ተያይዞ የክልሉም የፌዴራል አደጋ ስጋት ስራ አመራርም እንደሚልክላቸው ቃል ገብቷል። ስለዚህ ከምግብ ጋር አላገኘንም ተርበናል፣ ራብ አለ ተብሎ የሚነሳ ጥያቄ ካለ በተለይ በበርበሬ ወረዳ ውሸት መሆኑን ማንኛውም አካል ሄዶ መንግስት ምግብ አቅርቧል አላቀረበም የሚል አካል ማረጋገጥ ይችላል። ምግብ ቀርቦላቸዋል ይባል እንልለው። በባሌ ዞን ተፈናቃዮች እርዳታ አላገኙም ከፍተኛ ረሃብ ላይ ናቸውም በማለት በስፋት እየተወራ ያለውን ጉዳይ በተመለከተ የኦሮሚያ ብሔራዊ ክልላዊ መንግስት ስለ ጉዳዩ ምን መረጃ አለው መፍትሄውንስ ምን እያደረገ ይገኛል ስል የክልሉን መንግስት ኮሚኒኬሽን ኃላፊ አቶ አድማሱ ዳምጠውን ጠይቄያቸዋለሁ። አቶ አድማሱ እንደገለጹት አሁን ችግሩ የተነሳበት የበርበሬ ወረዳ ከዚህ ቀደም በዚህ መጠን ተፈናቃዮች አሉ ተብሎ ምንም መረጃ ያልነበረ ቢሆንም ጉዳዩን በስፋት ማጣራት እንዲቻል በክልሉ ከፍተኛ አመራር የተመራ አንድ ልዑካን ቡድን በቦታው ተገኝቶ እንዲመረምር ምክትል ርዕሰ መስተዳደሩ አቅጣጫ መስጠታቸውን ለአሜሪካ ድምፅ ገልጸዋል። አሁን ሰሞኑን ከተወራው ወሬ ጋርም እነሱ እንድን ነው የሚለውን መሬት ላይ ለማየት አንድ በክልሉ ከፍተኛ አመራር በምክትል ፕሬዝዳንት የሚመራ ኮሚቴ ተቋቁሞ በነገ ሁለት ቀጥታ ወደ ስፍራ ሄዳ የበለጠ አሁን እየሰራናቸው ያለውን የዜጎችን የሰላም ዲሞክራሲና ልማት ተጠቃሚነትን የማረጋገጥ ጉዳይ በዘላግነት ከህብረተሰቡ ጋር ሆነን አቀናፈል ለመቀጠል መሬት ላይ ያለውን ስራ እና ጠንካራ ደካማ ጎኖች ለይቶ በቀጣይም ከፊት ስራ ለመስራት እየሰራን ያለ ነው። በክልሉ የሚገኙትን ተፈናቃዮች መንግስት መልሶ ለማቋቋም በካቢኔ ውሳኔ አስተላልፎ ተጨማሪ እርዳታዎችንም ለማቅረብ እየተንቀሳቀሰና በተለይ በጠቅላላ ወደ ቀያቸው ገብተው ኑሯቸውን መምራት እንዲችሉም በስፋት እየተሰራ መሆኑን አቶ አድማሱ ዳምጠው ገልጸዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከባሌ ሮቤ።